የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ከምሽቱ መሰናዷችን አንዱን መርጠን እናስተዋውቃችሁ። በእኔ ስር ያሉ ሰራተኞች ወደ አስራ ሁለት ናቸው። ሶስት ሴቶችና ዘጠኝ ጋርዶችን ጨምሮ ወደ ዘጠኝ ወንዶች ያለው ፍሬተሮችን ጨምሮ ዶክተር ሲሳይ ምህረቱ የአምቦ ከተማ ነዋሪ ነው የእንስሳት መኖ ማቀነባበሪያና መሸጫ ድርጅትም ባለቤት ነው። ለ12 ወጣቶች የስራ ዕድል ከመፍጠሩ ጎን ለጎን በወልቂጤ ዩኒቨርሲቲ የእንስሳት ሕክምና መምህር ሆኖ ያስተማረ ይገኛል። የምሽቱ የጋቢና እንግዳችን ነው። ታሪኩን ቆየት ብላችሁ ታደምጡታላችሁ። አድማጮች በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዋና መስሪያ ቤት ህንፃና የስራ ቦታችንን ከተውሳክ ነጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። የዕለቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። አብራችሁን ቆዩና በዛ ያሉ በመረጃ የተሰነቁ ዘገባዎቻችንን አዳምጡ። አሁን ወደ ቀዳሚው ርዕሳችን እንለፍ። ዶክተር ሲሳይ ምህረቱ የአምቦ ከተማ ነዋሪ ነው። የእንስሳት መኖ ማቀነባበሪያና መሸጫ ድርጅት ባለቤት ነው። ለአስራ ሁለት ወጣቶች የስራ ዕድል ከመፍጠሩ ጎን ለጎን በወልቂጤ ዩኒቨርሲቲም የእንስሳት ሕክምና መምህር ሆኖ እያስተማረ ይገኛል። ሁለቱን ስራ እንዴት ጎን ለጎን ያስኬድ ይሆን? ስለ ተሞክሮና በወጣትነት ላይ ያለው ሀሳቦች ዙሪያ ከናኮር መልካ ጋር አጭር ቆይታ አድርጎ ነበር። እንደሚከተለው ይቀርባል። በአምቦ በተለምዶ አዋሮ ተብሎ በሚጠራው ስፍራ ላይ በቆርቆሮ የታጠረ ግቢ ውስጥ የወፍጮ ድምፅ ይሰማል። ጥቂት መኪናዎች ቆመው ከወፍጮ ቤቱ የሚጫኑ የእንስሳት መኖ እንደሚጠባበቁ የሰራተኞቹ ንቁ ተሳትፎ ያሳብቃል። እህሉን ሲያደባልቁ፣ የተፈጨውን በጆንያ እየጨመሩ ሲያስተካክሉ፣ በፍጥነት ሲከውኑ አየውና ስለ ሁኔታው ለመጠየቅ ጠጋልኩ። ዶክተር ሲሳይ ከሁሉም ጋር እየሰራ ነው። ከውጭ ቆመው የሚጠባበቁ ደንበኞቹን ላለማስከፋት እየተጣጣረ መሆኑ ቢገባኝም ትንሽ ጊዜ እንዲሰጠኝ ጠይቄ ቆይታ አድርገናል። የኦሮፊድ ኮምፕሌክስ ድርጅት ስራ አስኪያጅ ዶክተር ሲሳይ ምሕረቱ እየከወነ ስላለው አብራራለኝ። ብዙ ጊዜ ከቦታም እጥረታ የተነሳ በትእዛዝ ነው የሚሰራው እኛ የዶሮ የዶሮ ማለቢያ እንቁላል ዶሮ የጫጩት የወተት የወተት የሚያልንጨምራለ የወተት መኖ የሚባል የማድለቢያ ብዙ አይነት መኖዎችን ነው የሚሰራው። ምክንያቱም በትእዛዝ ነው ይህን ስራ የምንሰራው። ያው ቴካዋይ እንደሚባለው ቀድመው ያዙና እኛ እንሰራለን። የማንሰራው የመኖ አይነት የለም። ሙያዊ ድጋፍ ያለው ስራ እንድንሰራ ያደረገንም ይሄው ነው። ኦሮፊድ ኮምፕሌክስን ያቋቋመው ዶክተር ሲሳይ በዩኒቨርሲቲ የተማረው የእንስሳት ሕክምና ነው። ኦሮፊድ ኮምፕሌክስን ያቋቋመው ግን በራሱ መንገድ ተግባራዊነቱን ለማረጋገጥ እንደሆነ ይናገራል። ቢ ውስጥ የእንስሳት መኖ ለማዘጋጀት በእጁ የደባለቀና ወፍጮ ቤት እያስፈጨ ተሸክሞ ለደንበኞች በማጓጓዝ በከተማው ያየውን የመኖ እጥረት ለመቅረፍ እንደሞከረም ይገልጻል። የዛሬ ሰባት ዓመት ገደማ ብቻውን የጀመረው ስራ ዛሬ አድጎ ለአስራ ሁለት ወጣቶች የስራ ዕድል ፈጥሯል። እንስሳት ሕክምና ከመስራት በፊት መኖ ማግኘት አለባቸው። መኖ ሪሌትድ የሆኑ በሽታዎች አሉ። መኖ ሳይኖራቸው ፕሮዳክሽን ማግኘት አልችልም። ምንም አይነት ነገር ጤና ከጤና ጋር የሚገናኙ መኖ እጥረቶች አሉ። ወደ መኖ ገባ ነው መድኃኒቱና መኖ ስታገናኘው ነው ጥሩ ፕሮዳክሽን ልታገኝ የምችለውና ይሄንን አክሴስ ካደረግም በኋላ ነው። በኔ ስር ያሉ ሰራተኞች ወደ አስራ ሁለት ናቸው። ሶስት ሴቶችና ዘጠኝ ጋርዶችን ጨምሮ ወደ ዘጠኝ ወንዶች አሉ ኦፕሬተሮችን ጨምሮ በአምቦ አካባቢ እስከ 8 ኪሎ ሜትር ርቀት ላይ የሚገኙ ከተሞች የኦሮፊድ እንስሳት መኖ ተጠቃሚ መሆናቸውን ዶክተር ሲሳ ይናገራል። ከዚህ በተጨማሪ በወልቂጤ ዩኒቨርሲቲ የእንስሳት ሳይንስ ክፍል መምህር ነው። ሁለቱን ስራ አንዱን በአምቦ አንዱን በወልቂጤ እንዴት አድርጎ የሚያስኬደው ስራ ከወልቂጤ ዩኒቨርሲቲ ጋር አንዱ ካለው ርቀት አንጻር ቻሌንጆች እየገጠሙኝ ነው ገጥሞኛል ጭምር። ነገር ግን ያለውን እዛ ያለውን ስኬጁል በደንብ አይና እዛ ያለውን ደግሞ ሰራተኞቼ ስላሉ ብዙ ከቨር የሚያደርጉልኝ ነገር አለ። ነገሮችን ሙያዊ ነገር ነው፣ ድጋፍ ነው የሚሰጠው። ሙያዊ ድጋፍ ላይ ትኩረት እየተደዋወልም ምንም እያደረግን እየሰራም እዛም ያለውን ነገር ተማሪዎች ሳይጎዱብኝ ማስተማር ባለብኝ ሰዓት፣ እዛ መገኘት ባለብኝ ሰዓት እየተገኘው ያለውን ቻሌንጅ እየተሟለው ብዙ ይደርሻል። ከዶክተር ሲሳይት ስራ ፈጠራ ተጠቃሚዎች ወጣቶች መካከል አንዱ ተክሉ ይባላል። ስላገኘው እድልና ከታታሪ ወጣት የቀሰመውን አጫውቶኛል ዶክተር ስሳይ ዝቅ ብሎ የሚሰራ ልጅ ነው ታታሪ ነው በቃ ሁሉ ገብ ነው ሁሉም ነገር አዲስ ነገር መፍጠት ይችላል እግዚአብሔር ፈቅዶ ደግሞ አሁን ዛሬ ይሆ ይሄ ፋብሪካ ያንበው አስገብቶ ከራሱ ተርፎ እኛኔም አካባቢውንም እየጠቀመ ነው። እኔ በበኩሌ ብዙ ነገር ነው ተማርኩት። አሁን ከሱ ብዙ ነገር ይማራል ብዬ ይገምታለሁ። አንድ ስራ ብቻ ሳይሆን ስንት ስራ መስራት ይቻላል። ትልቁ ነገር ፈቃደኛ መሆን ነው። እንደገና ደግሞ ስራ ያለመናቅ ግዴታ በቃ ጉልበት እስካለን ድረስ ዝቅ ብለን መስራትም አለብን። ብዙ ነገር ተምረናል፣ ያስተምራል። ከዩኒቨርሲቲ ተመርቆ የመንግስት ስራ በመፈለግ ሁለት ዓመት ማሳለፉን የሚናገረው ወጣት አክሊሉ ታደሰ በበኩሉ ያለ ስራ ያሳለፈው ጊዜ እንደሚቆጨው በማስታወስ አሁን ግን የስራ ፈጣኒነት መንፈስ በውስጤ ተፈጥሯል ይላል። እኔ እንደ አንድ ሰው ሁለት ድግሪ ተሸክሜ ተምሬ ቁጭ ያልኩልኝ እና ስራ ፈልግ ነበር ስራ የምፈልገው እሱ ጋር መጥቼ ግን ውስጤ ምንድን ነው የፈጠረው ነጌ እኔ ራሴን ችዬ እንዲወጣና እንደምሰራ ማለት ለራሴ ራሱ አሁን አያላምን ውስጤ የስራ መስራት ፈጠራ ወይም ደግሞ ስራ ለመስራት ያለኝ ፍላጎቴ በጣም ከፍ እንዳለን ነው እየታየኝ፣ ከሱ የተማርኩት ማለት ነው። ዶክተር ሲሳይ ኦሮፊድን ወደ ትልቅ የእንስሳት መኖ ፋብሪካ በማሳደግ በርካታ ወጣቶችን ስራ የማስያዝ እና የሀገሪቱን እንስሳት መኖ ፍላጎት ማሟላት አላማው አድርጎ እንደሚሰራም ገልጿል። ስራ ለሚያማርጡ ወጣቶች መልእክት አለው። በነገራችን ላይ ወጣት ማለት ከእድሜውም አንጻር ካለው ጉልበትም አንጻር ስቶሬጅ ነው። ይሄ ማጠራቀሚያ ጉልበት ማጠራቀሚያ ጉልበት ማጠራቀሚያውን ተጠቅመውበት ስራ ሰርቶ ነገ እንደ ቁም ነገር ያንን ከፋ ተካፍሎ የሚበላበት ነው በጉልበቱ። ሰርቶ በጭንቅላቱ በእውቀቱ ሰርቶ ነገን የሚያይበት አንግል ነው ብዬ ነው የማስበው። ዛሬ ካልተሰራ ነገ የምታገኘው ነገር የለም። እኔ ደሞዝተኛ ነኝ። ጥሩ ደሞዝ ነው የሚከፈለኝ። ከማስተምረው ዩኒቨርሲቲ ደሞዝ ይከፈለኛል። ነገር ግን ሱ በቂ ነው ብዬ አይደለም ቁጭ ያልኩት። ስራ መናቅ አስፈላጊ እኔ ተሸክሜም እሰራለሁ። ከሰራተኞች እኩል ነው የምንሸከመው። የጉልበት ሰራተኛም ሆኜ እሰራለሁ። ያ ነው ለእኔ ነገን ተስፋ ይኖረኛል ብዬ ማስበው። ወጣቱ ጉልበትና እውቀትን ያለምንም ማመንታት በመጠቀም ህልሙን ማሳካት አለበት በማለት መልእክቱን ቋጭቷል። ለቪኦኤ ናኮር መልካ አምቦ። ናኮርን ላደረሰን ዘገባ እናመሰግናለን። ለዶክተር ሲሳይ ምህረቱም መልካም እንመኛለን። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ከዚህ ቀደም በዋሽንግተን ዲሲ የድጋፍ ማህበር እንዲሁም ከእኛነን ኢትዮጵያ ስብስብ ጋር በትብብር ኢትዮጵያን እናድን በሚል ርዕስ ውይይት አዘጋጅተው ነበር። በዚህ ውይይት ላይም ከሌሎች የሚማር ማህበረሰብ ብልህ በመሆኑ ክፉ ነገር በኢትዮጵያ ሕዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል የሚል ሀሳብ ከትንታኔ ጋር ቀርቦ ነበር። የእርስ በርስ ግጭትና በማንነት ላይ የሚደረግ ጥቃት ምልክቶችና መገለጫዎችን በተመለከተ በዓለም አቀፍ ደረጃ ስምምነት ላይ የተደረሰባቸው ስምንት ነጥቦች እንዳሉ በመዘርዘር ማብራሪያ ያቀረቡት ቡት አቶ ሽመልስ ኪንታጮ እነዚህን ምልክቶች ከኢትዮጵያ ወቅታዊ ሁኔታ ጋር በማያያዝ ትንተና ሰጥተው ነበር። አቶ ሽመልስ በወቅቱ የሰጡትን ትንታኔ ዛሬም በድጋሚ ለአድማጮች እንደሚከተለው አቅርበነዋል። አቶ ሽመልስ ኪታንጮ በሃዋርድ ዩኒቨርሲቲ የሕክምና ትምህርት ክፍል ፕሮግራም መሪ ናቸው። በኢትዮጵያ የፖለቲካ ጉዳይ ላይ በዚህ በዩናይትድ ስቴትስ በሚካሄዱ የተለያዩ ውይይቶች ላይ የተገኙ አስተያየትና ሀሳባቸውን በማካፈል ይታወቃሉ። ላይ በኢትዮጵያ የፖለቲካ ልሂቃን የእርስ በእርስ ግጭት ወይም በማንነት ላይ ያተኮረ እልቂትን እያፋጠኑት ነው ወይ የሚል ጥያቄን አንስተው ባቀረቡት ጽሑፍ በአንድ ሀገር ላይ የዘር ፍጅት ደርሷል ወይም ሊደርስ ነው የሚባሉትን ምልክቶች ለማብራራት ሞክረዋል። ጀኖሳይድ ዎች የተባለውና የተባበሩት መንግስታት ድርጅትን ጨምሮ ለተለያዩ ዓለም አቀፍ ተቋማት ጥናት የሚያቀርበው ድርጅት ስለ ዘር ፍጅት ምልክቶች ያቀረበውን ቀደም ያለ ጥናትም አብራርተዋል። አቶ ሽመልስ እነዚህ ምልክቶች ስምንት ናቸው ይላሉ። የመጀመሪያው ደረጃ እንግዲህ ወደ ጄኖሳይድ ለመግባት እኛና እነሱ የሚል በሁለት የሚከፈል ካታጎሪ ያስፈልጋል። ጄኖሳይድ እንግዲህ ፍጅት ነው፣ ግድያ ነው። ለመግደል ገዳይ ሟች መኖር አለበት። ገዳይና ሟች ለመነጋገር እኛና እነሱ እየተባለ ኮሚኒኬት መደረግ ይጀምራል ማለት ነው። አንድ ሀገር ውስጥ የጋራ ኢኮኖሚ፣ የጋራ ፖለቲካል እሳቤ እንኳን ባይኖርም ግን የጋራ ሉዓላዊ ሀገር ውስጥ የሚኖሩ ሰዎች እኛና እነሱ ብለው ከፋፍለው ሲጀምሩ እንደ አንድ ነው፣ የመጀመሪያው ደረጃ ነው ብለው ያስቀምጣሉ። የሁለተኛው ደረጃ ሲምቦላይዝ ያደርጋሉ። ልክ ሩዋንዳ ላይ በረሮ ብለው ሊገሉ ያስቡትም እንደ ውሻ እንደዚህ ይስሉ ነበር ናዚዎቹ። እና ልክ እንደዛ የምንጠቀማቸው ቃላቶች፣ የምንሰጣቸው ስሞች፣ ለሃይማኖት የምናረጋቸው ነገሮች ይሄ ሲምቦላይዝ የማድረግ ከከፈልን በኋላ እነሱ እኮ እንደዚህ ናቸው፣ እኛ የተሻልንን እኛ ደናንን ለማለት እንደዛ ሲምቦላይዝ ሲምቦል ማድረግ እንደ ምልክት መስጠት አልፎ የጁሾችን ካየል ምልክት ሁሉ ኮከብ፣ ሰማያዊ ኮከብ ሁሉ እያለበሱ ወደ ተወሰነ ቦታ ለይተው የማስቀመጥ ነገር ነበረ። እዚህ ያለፈ ደግሞ በጣም በርካታ ስድቦች አሉ። እኛውን ቡድን በአስተሳሰብ የተለየውን ቡድን ጭላሽጥ የመቀባት ነገር አለና ይሄ ሁለተኛው ደረጃ ነው ወይ ብዬ ጠይቃለሁ። እንዳንተም መጠየቅ ወይም የራሳችሁን መውሰድ ነው። ሶስተኛ ደረጃ ብለው ያስቀመጡት የፈረጁትን ቡድን ወይም እዛ ውስጥ ያሉትን ግለሰቦች እንደ ሰው ስብዕናቸውን መካድ፣ ሰው አደሉም በረሮ ናቸው፣ ሰው አደሉም ውሻ ናቸው። እነዚህ ሰፋሪ ናቸው፣ ወራሪ ናቸው። ስለዚህ ወራሪ ከመጣብህ ምንድን ነው የምታደረገው? ሰፋሪ ከመጣብህ ምንድን ነው የምታደርገው? እንግዲህ እነዚህ ዲሁማናይዝ የሚያደርጉት የሰው አእምሮ ግደል ስትለው እንዳይጠራጠር ነው፣ ወደኋላ እንዳይመለስ ሰው አታደርገውም። ስለዚህ ለጭካኔ የበለጠ ያዘጋጃል ማለት ነው። አቶ ሽመልስ ምልክቶች ናቸው ያሏቸውን እያጣቀሱ ሲያቀርቡም በየመካከሉ ምሳሌዎችንም አንስተዋል። አራተኛው ምልክት ያሉትን ደግሞ ከሚያብራሩበት ይቀጥላሉ። አራተኛው ኦርጋናይዝ ማድረግ ነው። እንግዲህ እነዚህ ጄኖሳይድ የዘር ፍጅቶች በደንብ በጥንቃቄ በአጭር ሰዓት በመቶ ቀን አንድ ሚሊዮን ሰው፣ በዛ ጊዜ የሩዋንዳ ህዝብ ስድስት ሚሊዮን ነበረ። ስለዚህ አስራ ሰባት ፐርሰንት የሩዋንዳ ህዝብ አልቋል። ድንገት ሀፕን ቢያረግ እኛ ገር ቢሆን የመቶ ሚሊዮኑ እንዴት ነው የሚሰራው የሚለውን እንግዲህ አስቡት፣ ስንት ሰው እንደሆነ አስቡት፣ ያን አስቡት። ስለዚህ ይሄ አይነት ነገር በደንብ በልሂቃን ነው የሚመራው፣ ልሂቃን ይገቡበት ለዛ ነው በጣም ኤፊሽንት የሚሆነው በአጭር ጊዜ ብዙ ሰው የሚገደለው በአጭር ጊዜ ብዙ ጉዳት የሚደርሰው በደንብ ስለሚመራ ነው። እና የእኛም ልሂቃን ኦርጋናይዝ ያደርጉታል ወይ እንግዲህ ቅድም እንደ መግቢያ ላይ ለማንሳት የሞከርኩት አምስተኛው ጫፍና ጫፍ እንዲይዙ ይደረጋል። ኦልሬዲ ለይተዋቸዋል። ሲምቦላይዝ አድርገዋቸዋል። ከዛ በኋላ ከስብእናቸውን ይክደዋል። አንደኛው የአንደኛውን ግሩፕ ከዛ በደንብ ኦርጋናይዝ ያደርጋሉ፣ ያደራጃሉ። ከዛ የሚቀጥለው ያደራጁትን እንደገና በጣም ያለያያሉ። ይሄ ጥግስ ይይዝ ምንን ያካትታል? ምናልባት የክርስትና ሃይማኖት ውስጥ ከሆነ አይ ሙስሊሞች እኮ ምንም ችግር የለውም አብረን እኮ መኖሩ እንችላለን የሚለውንም የማጥፋትና ወደ ሌላ ጥግ የማሳስ ነገር ሁሉ ይሰራል። ሊብራል የሆኑ ዛ ጫፍና ጫፍ እንዲያዝ ከሚፈለገው ግሩፕ የማይሆን የራስ አባል እንኳን ቢሆን የሚወገድበት መንገድ ይፈለጋል ይህ በደንብ ፖላራይዚንግ ቢሆን ሃይማኖት ከሆነ ቤተክርስቲያን ማቃጠል ይጀመራል መስጊድ ማቃጠል ይጀመራል። ወይም ባህላዊ የሆኑ የአንደኛው ቡድን እሴቶችን ማፍረስና ማቃጠል ይጀመራል። ይሄ አምስተኛ ስቴጅ ስድስተኛ ስቴጅ ዝግጅት ነው ዝግጅቱ ለመግደል ማለት እነዚህ ሰዎች ይለያሉ ሰዎች ወደሆነ ቦታ ይቀመጣሉ ከዛ ለጊድያ ኦረዲት ተደራጅተዋል ተዘጋጅተዋል ሰው አደሉም ተብሏል ሰው በደንብ የተዘጋጀውን ነገር አሁን ዳርና ዳር አስይዞታል። ስለዚህ ሰው ለጭካኔ ዝግጁ ነው። ከዚህ በኋላ የሚቀጥለው እንዴት አድርገን እናድርግ። ሰባተኛው ደረጃ ግድያዎች ይፈጫሉ። አክቹዋሊ የመግደሉ ነገር የማጥራቱ ነገር ሰው ያልሆኑትን የማጥፋት የእኛ ያልሆኑትን የማጥፋት የእኛ ያልሆኑትን በተለያየ መልኩ ባዘጋጇቸው የመግደያ መሳሪያዎችና ዘዴዎችና ስልቶች ግድያው ይፈጽማል። የመጨረሻው ስቴጅ ግድያው ከተገደለ በኋላ ክህደት ነው ክህደቱ በአብዛኛው ይታወቃል። ምክንያቱም ይሄ ግድያ ከተፈጸመ ወንጀል ነው ወይም ያስጠይቃል። ስለዚህ ይሄን ኦርጋናይዝ የሚያደረጉ ይሄን የሚሰሩ ሰዎች መክዳት ይጀምራሉ። አከዳዳቸው እንዴት ነው? አንደኛው ቁጥሩን ይክዱታል። መቶ ሰው ከሞተ አምስት ነው፣ አንድ ሺህ ሰው ከሞተ አንድ ሺህ ነው። አንድ ሚሊየንም ስሞት እንደዛው ቁጥር። የመጀመሪያው አንድ ነገር እሱ ነው። ሁለተኛው የሞቱት ሰዎች ላይ የሚመሰክር መስሎ ከታያቸው የዓይን እማኞችን ወይም ማስረጃ የሚሆኑችን ነገሮች የማጥፋት የመግደል እንደዚህ ስራዎች ይሰራሉ ይሄ ማስረጃ ሊሆን አይችልም፣ የሚል አይነት ነገሮች ይሰራሉ። ሌላው ይሄ ዝም ብሎ ተራ ግጭት ነው የነበረ ነው ታሪካዊ ነው በዚህ ቡድን እና በዛ እንደዚህ አይነት ነገሮች ይነሳሉ። ሌላው ግን እንደዚህ ጄኖሳይድ ለማለት የዘር ፍጅት ለማለት እንደ ጆሾቹ ተሰብስቦ ስድስት ሚሊዮን ሰው ማለቅ አለበት ወይ እንደ ሩዋንዳው አንድ ሚሊዮን ሰው ማለቅ አለበት። ስለዚህ ይሄ ያን አያሟላም የሚል አይነት ክርክርም ይዘው ሊመጡ ይችላሉ ማለት ነው። እነዚህ ስምንት ደረጃዎች ናቸው አሉት። አንዳንድ አርቲክሎች ላይ አስር ደረጃ ይሉታል። አንዱን በሁለት ቦታ እየከፈሉት ማለት ነው። በአጠቃላይ ግን ይሄ ላይ ዓለም አቀፍ ስምምነት አለ። እነዚህን ካሟላ የዘር ፍጅት ተካሂዷል የሚል ትርጉም ይሰጠዋል። አቶ ሽመልስ የኢትዮጵያ ነባራዊ ሁኔታ በቃኙበት ሰፋ ያለ ማብራሪያቸው በአሁኑ ሰዓት በተለያየ መንገድ የአገሪቱን የፖለቲካ አስተሳሰብ ቅርጽ የሚያስይዙ ሰዎች የብሔር ተወካዮች፣ የአንድነት ኃይል፣ አክራሪ፣ ጽንፈኛ፣ ለዘብተኛ የሚል ስያሜ ሊያሰጣቸው በሚችል መልኩ ግራና ቀኝ የተካረሩ ሀሳቦችን እንደሚያንጸባርቁ ገልጸዋል። የኢትዮጵያን ጉዳይ ቆመው የሚመለከቱ ሰዎች በዛ ያለውን ቁጥር እንደሚይዙም ጠቁመው ከዚህ ውጭ ያሉ አካላት በመካከላቸው ጤናማ የሆነ የፖለቲካ ውድድር ስለሌለ ወደ እርስ በእርስ ግጭት የሚያመሩ ምልክቶች አሉ ይላሉ። በዚህ ውይይት ላይ የተካፈሉትና ከአቶ ሽመልስ በኋላ ንግግር ያደረጉት አቶ ኔጌሶ አቀዮ፣ እረ በፍጹም በእኛ በኢትዮጵያውያን ዘንድ ይህ አይደርስም ብለዋል። ወንድሜ እንዳስረዳው አይዟችሁ፣ እዛ እንደርስም። ደርሰምና አናቅም። እግዚአብሔርም እዛ እንደርስ እንደዛ አይነት ቃል የለም። ፕሊስ ኖው ዛት ዊ አር ኢትዮጵያንስ ከማንም የተሻለ አመለካከት አለን። ጥቂት ግለሰቦችና የማይረቡ ሚዲያዎች በሚያራግቡት ነገር ይህን ያህል ህይወት ማጣታችን ራሱ በጣም ይቆጨናል። ግን መንግስት በፉል ፎርስ ወደ ስራው ስላልገባ እንጂ ሁሉም ቬንት አድርጎ ከጨረሰ መንግስት ወደ መንግስትነቱ ይለወጣል። መንግስት ለማንም አይደለም፣ መንግስት ለመንግስት ነው። ግን ወደ መጥፎ መንግስት እንዳይሄድ ነው ጥንቃቄ ማድረግ ያለብን። ስለዚህ ከዛ አንጻር እዛ አንደርስም። አልተናገረም እሱ ሰው። ይህ ሁሉ ሲደረግ እነዚህ ሰዎች ዲስትራክት እናድርግ ወይ ብንተውስ፣ ይህ የተሻለ ነገር አይሆንም? እስቲ ዝምታ አንዳንድ ጊዜ ጥሩ ነው በሚል ሁሉም ሰው ዝም ብሎ ነበር። ሳይታሰብ አይደለም። ማንም አይላቃቸውም አይላቃቸውም ሰዎቹ ዜር ኢዝ ኖ ፓወርፉል ፐርሰን ኤክሴፕት ዘ ፓወር ኦፍ ዘ ፒፕል። እኔ ይሄንን በእርግጠኝነት ልነግራቸው እችላለሁ። የፈለገ ጠንካራ ሰው የምንለው ሰው የለም። ህዝባችን ነው ጠንካራ። ስለዚህ ሁሉንም ነገር በውይይት ጊዜ በማስጣት በማወያየት፣ አትፈራሩ፣ ተጠያየቁ፣ ጀስት ካም ቱጌዘር። ስንት ሰው ነው አሁን እናንተ ጋ ፊት ቆመ ሲናገር ነገ እዚህ አበሾች ጋር ሄደው እኮ እየተናገረ ነው ብሎ ስንት ሰው የሚያወራ የሌለ ይመስላቸዋል። ይኖራል፣ ሞልቷል። ግን እናንተ ጋር ካልመጣው የእናንተ ችግር ካልተረዳው ካልተወያየን፣ ዲፍረንሱ ምን እንደሆነ እዚህ አምጥተን ካልተወያየን በየመንደሩ እየሄድና ብናጉረመርም ሶሉሽን እናመጣለን አናመጣም። እዚሁ ፍርጥርጡን አውጥነው የሚፈለገውን ወዝድን ነው መቀጠል አለብን። ሁሉም ሰው በዛ አይነት መንፈስ ወይም አቲቱድ ራሳችን ካዘጋጀን ምን ማናሸንፈው ነገር የለም። ይህ ግልጽ ሊሆን ይገባል። አቶ ሽመልስ ስጋታቸውን ሲያጠናክሩ፣ የአገሬው ሕዝብ በሙሉ ካሁኑ ስጋቱ ተሰምቶት የመፍትሄ አካል ካልሆነ መዘናጋቱ ካደጋ አያስጥለውም ይላሉ። አገር ላይ ስላለ አደጋ ወይም በሀገር ላይ ስለሚሆን አደጋ መነጋገር ሲጀመር በተለይ በጎን ቆሞ የሚመለከቱ ሰዎች አንድ ቀን ወይ አሜሪካ ወይ እንግሊዝ ወይ ዩኤን ያድነን ይሆናል እነሱ እ የሆነ ነገር ቢጨመር እኮ ይገባሉ። ሩዋንዳን አላዳንም አላዳንም እነ ካምቦዲያ ጋር የሆነ አልዳንም ዳፉር ጋር ማንም ዩኤን ማንም ማንንም ሩዋንዳ አላዳንም። ስድስት ሚሊዮን ያችር ያክል እንኳን ያለበት። ስለዚህ ማንም አያድንም። ራሳችን የሆነ ነገር ነው መፈለግ ያለብን። ስለዚህ ይሄ ሮንግ አሰምሽን የሚያመጣው መዘዝ በጣም አደገኛ ነው። ሁለተኛው ሮንግ አሰምሽን ጉዳዩ ከሆነ በኋላ ከተጨራረስን ወይም ከተገዳደልን በኋላ መነጋገራችን አይቀርም። አዎ ከካለቁ በኋላ የተነጋገሩ አሉ። ካለቁ በኋላ ሰጥቶ መቀበል መደ እንቀመጥ፣ ጠረጴዛ ዙሪያ እያሉ ሁሉም ይቀመጣል። ያለቀውም፣ የሞተውም፣ ያልሞተውም። ከዛ በጣም ደግሞ ከከፋ እንደ ሩዋንዳ ስለ ብሔር ብሔረሰብ ስለእንደዚህ አይነት ነገር ማንሳት አፍ መናገር አይቻልም የሚል ሁሉ ይወጣል ማለት ነው በኋላ። ስለዚህ ብልጥ ስንሆን ስማርት ስንሆን ከሌላው ስህተት ነው የምንማር። በጣም ግን ብልጥ ካልሆን ከራሳችን ስህተት ነው የምንማር። ግን በራስ ስህተት ሲማር ዋጋው እስከ ሕይወት ድረስ የራስን ነው ያስገፉ። ስለዚህ ይሄን አሰምሽን ማጥፋት አለባቸው የሚል ሌላኛው ነጥቤ ማለት ነው። ከግጭት ጋር ያለ ከጀኖሳይድ ያለ ነገር መንግስታት የሚፈቱት ኤንጂዎች የሚፈቱት አድርጎ የማሰብ የተሳሳተ አመለካት፣ ይሄም አደጋውን ይዞ ይመጣል። በተለይ ባይስታንደሮች ወደ አንደኛው ግሩፕ እንዳይሄዱ የሚያደርጋቸው እነዚህን ኤክስኪውዝስ ነው። እነዚህን ነገሮች ነው ለአእምሯቸው የሚነግሩት እንዳይገቡ፣ አክቲቭ ሊንጌጅ እንዳያደርጉ ማለት ነው። ሌላኛው እኛ ጋር እኮ አይደለም ዛሬ ጎንደር ቅማንት እኮ ነው እና እዛ ታች ያለው እኛ ጋር ወደ ደቡብ ለምሳሌ ኮንሶ ጋር ወይም ዳራሼ ጋር ያለው ምንድን ነው እዛ እኮ ነው እየሆነ ያለው ሲል፣ ቅማንት ያለው ደግሞ እዛ ኮንሶ ሲሆን እንደዚህ ነው ሲል ወለጋ ያለው ወይም ሲል ከአኝዋክ የጀመረ በአማራ ክልል በቅማንት የታየ ነው። ስለ ወልቃይት በየጊዜው የሚነሳ ነው። በዚህም ከሶማሌ የተፈናቀለው አንድ ነጥብ ሁለት ሚሊዮን ኦሮሞ የተገደለ ምን ያለ ዛሬ የጋሞ ብሔር ዛሬ በአዲስ አበባ ዙሪያ ለሁለተኛ ጊዜ በክፉ ሁኔታ እየተገደለ እየሞተ አሳ የወላይታን ማሳየት እንችላል። አሁን እኔ ጋ አደለም እኔ ጋ አደለም እኔ ጋ አደለም እያል እያንዳንዳችን ኪስ ገብቷል። እያንዳንዳችን ጋ ደርሷል ይሄ ደግሞ በአስተሳሰብ ወይም በሚፈጥረው የኢኮኖሚ ተጽዕኖና በሌላ ሳይሆን ፊት ለፊት ባለው በግድያ በሞት በመቁሰል ደርሷል ማለት ስለዚህ ይሄ አሰምሽን ካልተስተካከለ አሁንም ገብተው ኢንቮልቭ አድርገው ፓርቲሲፔት አድርገው ፖለቲካ ውስጥ የማሻሻሉን ስራ አይሰሩም። ሌላው ግን በተለይ የፖለቲካ ፓርቲዎች ጋር የሚታየው ሁል ጊዜ የችግሩ አካል አድርጎ ራስን አለመቁጠር ችግር አካል አድርገን ራሳችን ካልቆጠልን የዛ አካልን ካለን መፍትሄው ላይ ብዙ ጊዜ ሰክሰስፉል ነው። መፍትሄ ብቻ ሰጪ ከሆን እኛ እኮ ችግሩ አካል ስለሆን ነው ይሄ ሁሉ ችግር እስከ ዛሬ ያለ። ስለዚህ ይሄ ማሰምሽን መስተካከል አለበት ማለት ነው። መፍትሄው የጋራ መሆን አለበት ባይ ናቸው። የመንግስትም የሚፈታው አይደለም የሚጆ የሚፈታው አይደለም። እያንዳንዱ ሰው በተለያየ ደረጃ ሲሳተፍ የሚፈታ ነገር ነውና ሁሌ ለብቻ ችግሮችን ስለምናይ እንደ ሀገር ስለማናየው አንዱን ነገር እናነሳና የዚህማ መፍትሄ ይሄ ነው፣ የዚህማ መፍትሄ ነው። እነዚህ ነገሮች ሁሉ የተሳሰሩ ናቸው። ለረዥም ጊዜ ያስቸገሩ ናቸው። የአንድነት ኃይልም ሲሆን በብሔረሰብ ስም ያሉ የተደራጁት ለብሔረሰብ የሚያወሩት አገር ከመገንጠል ውጭ ሪሊ የሚሉት ነገር ምንድን ነው ብለን ለመስማት መዘጋጀት አለብን። በዛኛውም ሳይድ ስለ ሀገር ኢትዮጵያ ሉዓላዊነት ምናምን ስል ምን ልል ፈልጎ ነው ብለን የምንደማመጥበት ጊዜ መምጣት አለበት። እንደዚ አይነት ውይይት ካልተጀመረ የቅድም ወደ ሩዋንዳ ከሰው ስህተት ስላልተማር ከራሳችን ወደምንማርበት እንሄዳለን ማለት ነው። ይሄ ቆሞ ተመልካች ባህሪ ነገ፣ ትናንትና ፌስታል ይዞ ከሶሪያ የወጣ ፕሮፌሰር ቁጭ ብሎ እኔ አብረውን ትምህርት ቤት የተማሩ በጣም ትልልቅ የተማሩ ሰዎች አሉ። መጀመሪያ ሶሪያ ያ ነገር ሲሆን እኔ ምንድን እኔ ሐኪም ነኝ። ስለዚህ ይሄ የሆኑ ነገሮች ነው። ፌስታል ይዞ የወጣው እሱ ነው። መጀመሪያ እንዲህ ባረግ ኖሮ ይ ሶሪያ ውስጥ ቢሊነር የነበሩ ሚሊነር የነበሩ ሰዎች አንድ ፌስታል ይዞ ነው። ስለዚህ አንዳንድ ፌስታል ይዞ የሚወጣበት ቀን ሊመጣ ይችላል። ኤቭሪባዲ ኢንቮልቭ አድርጎ የሚያስፈልገውን ነገር የፖለቲካ ኃይሉን አስቀይሮ ወደ ድርድር ተገብቶ ለሁሉም የሚሆን ነገር እስካልመጣ ድረስ ጉልበት ያለው ድርድሩ ጉልበት ያለውን ፌቨር ያደርጋል። ያልፈለግነው ነገር ይጫንብናል። የዛ ጊዜ እንግዲህ ሌላ መስዋዕትነት ወደ መክፈል እንሄዳለን ማለት ነው ከዛ ውጭ ግን በየጊዜው ከፋፋይ የሆኑ እና አደገኛ የሆኑ ቃላትን የሚጠቀሙ ሰዎችን ቶሎ ቶሎ እንዲያስተምሩ ሀሳብ እንዲለውጡ ያን የማድረግ ነገር መስራት አለብን ማለት ነው። ሌላው ግን ከግድያ ጋር ጋር የተያያዘው ነገር አሁንም ኃላፊነት የሚወስድ የሚቀጣ የመንግስት አካል መኖር አለበት ከላይ እስከታች በየደረጃ መቅጣት ካልቻለ ባለመቅጣቱ መቀጣት አለበት፣ ለህግ መቅረብ አለበት የሚል አይነት ክሊር የሆነ ነገር ሁሉም ኮሚኒኬት ማድረግ አለበት። በየአካባቢ ያለው ማህበረሰቡ መጠየቅ ያን መጠየቅ ማስገደድ መቻል አለበት የሚላለ ሌላው ይሄ በየጊዜው እንዲህ ዓይነት ችግር ሲፈጠር፣ ያን መቋቋም የሚችል ማህበረሰብ የምንገነባበትን ነገር ማሰብ አለብን። ንደ ሎንግ ራን የሆነ ነገር ሲመጣ ሁሌ የህዝብ ላይ እየሄደ እንደዛ እንዳያደርግ መፈጠር ይሄን ማድረግ የምንችለው አንደኛ የማህበረሰቡ አሁን ኤሊቱ የፖለቲካል ኤሊቱ ቁጭ ብሎ ተነጋግሮ መፍታት ስላልቻለ ወደ ከባድ ችግር አገሪቱን እየወሰደ ስለሆነ አሁን ማህበረሰቡን አቅም ፈጥሮ ማህበረሰቡ ሪጀክት እንዲያደርግ ማህበረሰቡ እንዲያስገድድ የሚደረግበት ዘዴ መፈጠር አለበት። ያ ደግሞ በማህበረሰብ አቅም ግንባታ ነው። የማህበረሰብ አቅም ግንባታ ደግሞ ማህበረሰቡ በግልጽ እንዲወያይ ማድረግ የሚቻልበት ሁኔታ ሲሰራ ነው። እሱን ማመቻቸት በርካታ እኛ አገራዊ ሴቶች አሉን፣ እርስ በርስ የምንወያይበት የምንነጋገርበት፣ እነዛን ነገሮች ወደ ስራ ላይ ወደ ተግባር እንዲውሉ ወይም ጥቅም ላይ እንዲውሉ ማድረግ ነገር ነው መሰራት ያለበት። ኤሊቱ አሁንም ልብ ገዝቶ ቨርቲካሊም ድርጅቶች ከድርጅቶች ድርጅቶች ውስጥ ያሉት ሰዎች እርስ በርሳቸው በተለያየ አቅጣጫ እንደዚህ ውይይት ዶኪመንት የሚደረግ ከዛ ፕላን የሚደረግና ወደ አክሽን የሚሄድ እስካልተሰራ ድረስ፣ ቅድም ብያቸዋለሁ፣ ችግሩ ኮምፕሌክስ ነው ኢዚ ፊክሲንግ የኢትዮጵያ ወቅታዊ ሁኔታ ምልክቶች ስለመኖራቸው አመላካች ሁኔታዎች አሉ የሚሉ ሀሳቦችም ተንጸባርቀው ነበር። አይ የለም፣ በኢትዮጵያ ምድር እንዲህ ያለ ሁኔታ አይፈጠርም ያሉም ነበሩ። አቶ ሽመልስ በበኩላቸው ምልክቶቹ ዓለም አቀፍ ተቀባይነት ያላቸው እና ከዚህ ቀደም የነበሩ ታሪኮችን ታሳቢ ያደረጉ መሆናቸውን ጠቅሰው የማህበረሰቡን አስተሳሰብ ቅርጽ የሚያስይዙ ምሁራን ከዚህ ትምህርት በመውሰድ ጥንቃቄ ሊያደርጉ ይገባል ሲሉ መክረዋል። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ መሰናዷችንን ነው። ተከታዩ ዘገባ ወደ አስመራ ነው የሚወስደን። ኤርትራዊ ወጣት ድምፃዊ ቃልአብ ተወልደ መድን ከጋቢና ቪኦኤ ጋር ቆይታ አድርጓል። ወጣት ድምፃዊው ቃልአብ ከዘጋቢያችን ብርሃረ በረህካ ቆይታ አድርጎ ነበረ። በተከታዩ ዘገባ ታሪኩን ያካፍለናል። በልጅነቱ ክራር በመነካካት የጀመረውን የሙዚቃ ህይወት እንደ ኤውሮፓውያን አቆጣጠር በ1997 የብሔራዊ አገልግሎቱን ለመፈጸም ሳዋ በመሄድ የክራር ችሎታውን በማሳደግ የመዝፈን አቅሙን ማወቅ እንደቻለ የተናገረው ድምፃዊ ቃለአብ በሀገር መከላከያ የሙዚቃ ባንድ ውስጥ የመግባት እድሉን በማግኘቱ በባንዱ በክራር ተጫዋችና በድምፃዊነት በመስራት ችሎታውን በማሳደግ አሁን ለደረሰበት ደረጃ ትልቅ አስተዋጽኦ እንደነበረው ተናግረዋል። ወጣት ድምፃዊ ቃል አብ አያይዞም እንደ ኤውሮጳውያን አቆጣጠር በ2002 የኤርትራ የነፃነት በዓል በተከበረበት ወቅት ለመጀመሪያ ጊዜ ለህዝብ የመድረክ ስራውን ማቅረብ እንደቻለና በ2010 የመጀመሪያ አልቡሙን እንዳሳተመ ተናግረዋል። መጀመሪያ ጊዜ ግን ኣብቲ ክልተ ሽሕን ሰለስተን ክልተን ደበለ እዋናት ብደረጃ ግንባር ካሴት ክንሰርሕ ኢልና ህዝቢ ዓብ ተቐባልነት ገበረትን እንደ ኤውሮጳውያን ኣቆጣጠር በሁለት ሺ ሶስት ከመከላከያ ሙዚቃ ባንድ ጋር በነበርኩበት ወቅት እቲ ምስጢር ፍቅርና የሚል ዘፈኔ ለመጀመሪያ ጊዜ ከህዝብ ጋር በማስተዋወቅ ዝናን ያስገኘልኝ ዘፈን ነው። ከዛ በኋላ በተለያዩ ሀገራዊ በዓሎች ላይ በመሳተፍ ኢልናልኪ ስማ ንሕና የሚሉና ሌሎች በርካታ ነጠላ ዘፈኖችን ሰርቻለሁ። በ2009 ዓ.ም ለመጀመሪያ ጊዜ አስር ዘፈኖችን የያዘ ግርማ ከተማ የተሰኘ አልቡም ሰርቻለሁ። አልቡሙ በአገር ውስጥና በውጪ ብዙ ተቀባይነትን ያስገኘልኝና አሁን ያለሁበት ደረጃ ላይ እንድደርስ ትልቅ በር ከፍቶ ልኛል። ብለዋል ወጣት ድምፃዊ ቃል አብ ብዙ ክሊፖችን እንደሰራ ቁጥራቸውን ግን ማስታወስ እንደማይችል በመናገር እንደ ኤውሮጳውያን አቆጣጠር በ20 አራትና አምስት ክሊፕ ብዙም ባልታወቀበትና ባልተጀመረበት ጊዜ ክሊፕ እንደሰራ ተናግረዋል። እቲ ሚስጢር ፍቅርና ኣብ 2 ብደረጃ ክሊፕ ዘይፍለጥ ከሎ ሽዕ ጀሚረ ክሊባነ እንደ ኤውሮጳውያን አቆጣጠር በ20 አራት ክሊፕ በማይታወቅበትና ባልተጀምረበት ጊዜ ቲሚስጢር ፍቅርና የሚል ዘፈኔ በክሊፕ ሰርቻለሁ። ከዛ በኋላ ለረጅም ዓመታት ታመሜ ስለነበር ከሙዚቃ ርቄ ነበር። ከበሽታ የካገገምኩ በኋላ ሰበይ የምትል ዘፈኔን በማውጣት ወደ ሙዚቃ ከተመለስኩ በኋላ ፍሽክ በሊ፣ ክንራኸቢና፣ ካንዶዬ፣ ኮራሌይ፣ ዘይማልሰይ የሚሉ ክሊፖችን ሰርቻለሁ። አሁንም ብዙ ስራዎችን እየሰራን ነው ብለዋል። የክሊፕ ስራዎች ላይ ብዙ ጥልቅ እውቀት ሳይኖረውም የግጥም ሀሳቦችን የመፍጠር አቅም እንዳለውና የሚበዙ የክሊፕ ስራዎቹ መነሻ ሀሳቦች የራሱ እንደሆኑ ነው ወጣት ቃልአብ የሚናገረው። ወጣት ድምፃዊ ቃልአብ ዜማ የመፍጠር ጥሩ አቅምና ተሰጦ እንዳለው በመጥቀስ የሚበዙ የክሊፕ ስራዎቹ ዜማዎቹ የራሱ እንደሆኑ ተናግረዋል። አያይዞም ዜማ ለማውጣት በአእምሮ ዜማውን ካሰላሰለና በአፉ ካንጎራጎረ በኋላ በክራር እንደሚሰራም ተናግረዋል። ወጣት ድምፅ አወቃ ለሀብት ወልደ መድን እንደ ኤውሮፓውያን አቆጣጠር በ2018 ለመጀመሪያ ጊዜ በተዘጋጀውና ለሁለተኛ ጊዜ በ2019 በቀጠለው የሻሞት ሽልማት በክሊፕ ስራዎቹ ሁለት ጊዜ የአመቱ ምርጥ ክሊፕ የሚል ሽልማቶችን እንዳገኘም ተናግረዋል። የዚህ ሁሉ ሽልማት ዋነኛ ምስጢር ደግሞ ሁሉም በስራ ላይ የተሳተፉ ሰዎች ያደረጉት ጥረት ውጤት ነው። በዚህ አጋጣሚ ሁሉንም አመሰግናለሁ ብለዋል። ብዙ ወጣት አድናቂዎችና ተከታዮች ያሉት ወጣት ድምፃዊ ቃል አብቶ ወልደ መድህን በቅርብ ጊዜ አዳዲስ የክሊፕ ስራዎችን እንደሚለቅ ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ አድማጮች የዛሬው ዝግጅታችን በዚሁ ተጠናቀቀ። ፕሮግራሙን በመምራት አብሬያችሁ የቆየው ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮኛ ምሽቷል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም በደናደሩ ቪኦኤ ቱኒን ራድዮኔ ቪኦኤ